የኢትዮጵያ መንግስት ትግራይ ውስጥ ተኩስ ለማቆም መወሰኑን ትላንት ማስታወቁን ጠቅሳ ይህ የሆነው የትግራይ ገዢ ፓርቲ የነበረው ሕዝባዊ ወያኔ ሓርነት ትግራይ እና የክልሉ ኃይሎች መቀሌ በገቡበት ወቅትና የከተማይቱ ነዋሪዎችም ደስታቸውን ይገልጹ በነበረበት ወቅት ነው ስትል የአሜሪካ ድምፅ ዘጋቢ ሜገን ዱዘር ባጠናቀረችው ዘገባ ዘርዝራለች። በሌላ በኩል እያንዳንዱ የክልሉ ግዛት እርሳቸው ጠላት ካሏቸው እስከሚሆንበት ወይም ነጻ እስከሚሆንበት ጊዜ ድረስ ኃይሎቻቸው በደቡብና በምስራቅ ማሳደዱን ይቀጥላሉ ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ መናገራቸውንም ይህው ዘገባ ጠቁሟል። አዳነች ፍሳይ ታቀርበዋለች። የኢትዮጵያ መንግስት ትግራይ ላይ ተኩስ ለማቆም መወሰኑን ትናንት ማታ በመንግስት መገናኛ ብዙሃን ያስታወቀው ትግራይ ውስጥ ለስምንት ወራት ለሚጠጋ ጊዜ ጦርነት ሲካሄድ ከቆየ በኋላ ነው። የትግራይ ጊዜያዊ አስተዳደር ኃላፊ ሆነው ሲሰሩ የቆዩት ዶክተር አብርሃም በላይ በክልሉ የረሃብ ችግር ለገጠማቸው ሰዎች ረድኤት ለማቅረብ እንዲቻል በሚል ተኩስ እንዲቆም ጠይቀዋል ተብሏል። ህዝቡ ፋታ አግኝቶ የመፍትሄው አካል የሚሆንበትን ዕድል ለማመቻቸት እንዲቻል የፌዴራል መንግስቱ ሰብአዊነትን መሰረት ያደረገ ተጨማሪ ጉዳት በማያስከትል መልኩ የተኩስ አቁም ስምምነት እንዲደረግ በትግራይና በመላው ሰላም ወዳድ ህዝብ ስም እንጠይቃለን። አንድ በመንግስት መገናኛ ብዙሃን የወጣ መንግስታዊ መግለጫ ተኩስ የማቆም ውሳኔ ገበሬዎች ማሳቸውን እንዲያርስና የረድኤት ሰራተኞች ወታደሮች በሌሉበት ሁኔታ ስራቸውን እንዲያከናውኑ ያስችላቸዋል። የተኩስ ማቆም ውሳኔ የእርሻው ጊዜ እስከሚያበቃበት ወቅት ይዘልቃል ይላል መግለጫው። ተጨባጭ ጊዜ ግን አልጠቀሰም። ወደ መቀሌ ሁኔታ ስናመራ መቀሌ ያሉት የአሜሪካ ድምፅ ዘጋቢዎች። ካለፈ ውህድ አንስቶ በከተማይቱ የመንግስት ወታደሮችን እንዳላዩ ገልጸዋል። የትግራይ ክልል ኃይሎች መቀለ መግባታቸውን በድምጽ ወያነ ሬዲዮ ተገልጿል። የከተማይቱ ነዋሪዎች መንገዶች ላይ ወጥተው ደስታቸውን ሲገልጹ እንደታዩ ዘገባዎች ጠቁመዋል። የትግራይ ክልል መዲና መቀለ መቶ በመቶ በቁጥጥራችን ስር ሆናለች ሲሉ የህዝባዊ ወያነ ሐርነት ትግራይ ቃል አቀባይ አቶ ጌታቸው ረዳ ዛሬ ለሮይተርስ የዜና አገልግሎት መናገራቸው ታውቋል። ከመቀለ ወጣ ብለው ባሉት አካባቢዎች የነበሩት ግጭቶች እንዳበቁም አቶ ጌታቸው ገልጸዋል። ኃይሎቻችን እያንዳንዱ የክልሉ ግዛት ከጠላት ነፃ እስከሚወጣበት ጊዜ ድረስ በደቡብና በምስራቅ የጠላት ኃይሉን የማስታደድ ተግባር ይቀጥላል ብለዋል። ህውሀት ሙሉ በሙሉ መቀለን የተቆጣጠረ መሆኑን በነፃ ምንጭ ለማረጋገጥ እንዳልቻለ ሮይተርስ ገልጿል። ከኢትዮጵያ ጠቅላይ ሚኒስትርና ከወታደራዊ ኃይል ቃል አቀባዮች ምላሽ ለማግኘት ሮይተርስ የዜና አገልግሎት ስልክ ቢደውልም ምላሽ ለማግኘት እንዳልቻለ ገልጿል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ያስተላለፉት መልእክት በበኩሉ ህወሓትና የሚያበረታቷቸው ወገኖች እንደ አውሮፓ አቆጣጠር በ2016 ዓ ም ት በእግር ምትካል፣ በአብድ በአሰብ ግንባር፣ በጾረና እንዲሁም ቅርብ የታየውን ወታደራዊ ክሽፈት የማገናዘብ ብቃት የላቸውም። ጌም ኦቨር ወይም ጨዋታው አብቅቶለታል የሚለውን አባባል ትርጉምም በሚገባ ማገናዘብ አይችሉም ይላል። የትግራይ ክልል ገዢ ፓርቲ የነበረው ህወሀት ባለፈው ሳምንት የማጥቃት እርምጃ መጀመሩንና የኢትዮጵያ መንግስት ኃይሎች ከከተማይቱ ሲወጡ የትግራይ ተዋጊዎች እየገቡ ነው ሲሉ አንድ የትግራይ ጊዜያዊ መንግስት ባለስልጣን መናገራቸውን አዣንስ ፍራንስ ፕረስ የተባለው የፈረንሳይ የዜና አገልግሎት ዘግቧል። የኤርትራ ኃይሎች አሁንም በትግራይ ክልል ውስጥ ያሉ መሆናቸው ግልጽ አይደለም። የኤርትራ ኃይሎች በክልሉ አስከፊ የሆነ የጭካኔ ተግባሮች ሲፈጽሙ እንደቆዩ የክልሉ ነዋሪዎች ሲናገሩ ቆይተዋል። ለስምንት ወራት ለሚጠጋ ጊዜ ሲካሄድ የቆየው ግጭት ሶስት መቶ ሀምሳ ሺህ የሚሆኑ ሰዎች ለረሃብ እንዲጋለጡ ማድረጉን የተባበሩት መንግስታት ድርጅት አስገንዝበዋል። ዩናይትድ ስቴትስ፣ አይርላንድ እና ብሪታንያ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስቸኳይ ይፋዊ ስብሰባ እንዲካሄድ ጥሪ አቅርበዋል። ስብሰባው በመጪው አርብ ሊካሄድ ይችላል ነገር ግን የወቅቱ የጸጥታው ምክር ቤት ፕሬዝደንት ፈረንሳይ በመሆኗ ወቅቱንና ጊዜውን የምትወስነው ፈረንሳይ ትሆናለች ማለት ነው። መቀሌ የሚገኘው የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የኢትዮጵያ ወታደሮች መስሪያ ቤቱ ውስጥ ገብተው የሳተላይት መገናኛ መሳሪያውን እንደበጣጠሱት ገልጿል። የዩኒሴፍ ዋና ስራ አስኪያጅ ሄንሪታ ፎሬ ባወጡት መግለጫ ይህ ተግባር የተባበሩት መንግስታት ድርጅት ደንብን ይጥሳል። ምንጊዜም ቢሆን ኢላማ ልንሆን አንችልም አይደለንም፣ ሲሉ አስገንዝበዋል። ከመቀለ በስተሰሜን በሚገኝ ቦታ ላይ መንግስት በፈጸመው የአየር ድብደባ ከስልሳ በላይ የሚሆኑ ሲቪሎች ከተገደሉ በኋላ በክልሉ ሲካሄድ የቆየው ውጊያ እንደተባባሰ ተዘግቧል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የኢትዮጵያ ባለስልጣኖች በአየር ድብደባው ለተጎዱት ሰዎች አምቡላንሶች እንዳይደርሱ አግደዋል፣ ሲሉ ከሰዋል። አንድ የኢትዮጵያ ወታደራዊ ቃል አቀባይ የተገደሉት ተዋጊዎች ብቻ ናቸው ብለዋል። የትግራይ ኃይሎች ዛሬ በመንግስት ኃይሎችና በተባባሪዎቻቸው ላይ ተጨማሪ ድል ማግኘታቸውን፣ የሽረ ከተማ ነዋሪዎች ደግሞ የኤርትራ ወታደሮች ከከተማይቱ ወጥተዋል ማለታቸውን ሮይተርስ የዜና አገልግሎት ጠቁሟል። ትግራይ ውስጥ ካለፈው ጥቅምት ወር አንስቶ ሲካሄድ በቆየው ውጊያ ሁለት ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ሲቪሎችን በገፍ የመግደልና የዘር ማጥቃት በደል ተፈጽሟል። ሴቶችና ልጃገረዶች በቡድን ሆነው በአስከፊ መልኩ የወሲብ ጥቃት ተፈጽሞባቸዋል የሚሉ ዘገባዎች ሲሰሙ ቆይተዋል። በአሁኑ ወቅት ቢያንስ ሶስት መቶ ሀምሳ ሺህ የሚሆኑ ሰዎች ለረሃብ አደጋ ተዳርገዋል። አምስት ሚሊዮን የሚሆኑት ደግሞ አስቸኳይ የምግብ ረድኤት ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት ገልጿል።